The Voice of America. ኮሮና ቫይረስ ወረርሽኝ በአሜሪካ መዛመቱ ከተገለጸበት መጋቢት ወር ጀምሮ የሀገሪቱን የፖለቲካ ሁኔታ የምርጫ ዘመቻና በሀያ ሀያ የሚደረገውን የፕሬዝዳንት ምርጫ አካሄድ በእጅጉ ቀይሮታል። በዚህ ጉዳይ ላይ የቪኦኤው ዘጋቢ ስቲቭ ሬዲሽ ያጠናቀረውን ትንታኔ ስመኝሽ ቆየ ታቀርበዋለች። የኮሮና ቫይረስ በአሜሪካ ዋና ዋና የፖለቲካ እንቅስቃሴዎች ላይ ትልቅ ተጽዕኖ እያሳደረ ነው። ብሩኪንግ በተሰኘው የአሜሪካ የጥናት ማዕከል የምርጫ ተንታኝ የሆኑት ጆን ሁዳክ በአካል ተገኝተው መምረጥ፣ ጠንካራ ድምፅ ሲሰሙባቸው የነበሩ የፖለቲካ ስብሰባዎችና ደስታ ይገለጽባቸው የነበሩ ጉባኤዎች በወረርሽኙ ምክንያት መስተጓጎላቸውን ይገልጻሉ። ከዚህ በኋላ ጉባኤዎች አስፈላጊ ናቸው ወይ የሚለው ጉዳይ በራሱ አከራካሪ ጉዳይ ሆኗል። በተመሳሳይ በአሜሪካ ኢንተርፕራይዝ ማዕከል አጥኚ የሆኑት ካርሊ ቦማን በመጪው የአሜሪካ ምርጫ ብዙ ነገሮች እንደሚቀየሩ ይናገራሉ። ሰዎች እንደ ቀድሞው ከስራ ባልደረቦቻቸው አሊያም በየቀኑ ከማያገኟቸው ነገር ግን ደግሞ በሀሳብ ከሚመሳሰሏቸው ሰዎች ጋር አይሰበሰቡም። እነዚህ ልምዶች በምርጫ ዘመቻው ሂደት ላይ የሚኖራቸው ሚና ምን ያህል ነው ለሚለው ግን እርግጠኛ አይደለሁም። ካርሊ ቦማን በአሜሪካ ኢንተርፕራይዝ ማዕከል አማካኝነት በየቀኑ ከህዝብ የሚሰበሰቡ አስተያየቶችን ይመዝናሉ፣ ያጠናሉ። ብዙ አሜሪካውያን አሁንም በአካል ተገኝተው መምረጥ ፍላጎታቸው ቢሆንም ድምጻቸውን በፖስታ የመላክ ምርጫ እንዲኖራቸው እንደሚፈልጉም ያስረዳሉ። እስከ ዛሬ የነበረውን ልምድ ስንገመግም በፖስታ አማካኝነት የሚመርጡ ሰዎች የድምፅ መስጫ ወረቀታቸውን በአካል ሄደው እንደሚሰጡ ያሳያል። ይሄ በራሱ የሚያስገርም ነው። ቢሆንም ግን ራሱን ችሎ ወደፊት መጠናት አለበት። በወረርሽኝ ወቅት በተካሄዱት ፕራይመሪ ምርጫዎች አንዳንድ የአሜሪካ ክፍለ ግዛቶች የድምፅ መስጫ ጣቢያዎችን ክፍት ቢያደርጉም በፖስታ የተላኩ ድምጾችንም ጎን ለጎን በሰዓቱ መቁጠር ችለዋል። በሌሎች ክፍለ ግዛቶች ደግሞ በሚያሳፍር ሁኔታ የመጓተትና ትክክለኛ ያልሆኑ ውጤቶች ተስተውለዋል ይላሉ ሁዳክ። እንደሚመስለኝ፣ በሚያሳዝን ሁኔታ ሰዎች ባልጠበቁበት ሁኔታ ነው ይህንን እንዲያደርጉ የተገደዱት። አስቀድሞ ድንገት ወረርሽኝ ቢከሰት ሰዎች ከቤት መውጣት ባይችሉ ምን እናደርጋለን ተብሎ ታስቦ የተዘጋጀ የረጅም ጊዜ እቅድ አልነበረም። ታስበው የሚያውቅ ጉዳይም አይደለም። አሁን ግን አስገዳጅ ሁኔታ ውስጥ ነው ያለ ነው በፍጥነት ማድረግ አለብን። ውጤቱ እንዲያምር ከፈለግን ደግሞ በመጀመሪያው ሙከራ ትክክለኛውን ነገር ማድረግ መቻል አለብን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እነዚህን በአንዳንድ ቦታዎች የታዩትን መስተጓጎሎች ተጠቅመው ድምፅን በፖስታ የመስጠትን ሂደት እንዳይቀጥል እየጎተጎቱ ነው። በዩኒቨርሲቲ ኦፍ ቨርጂኒያ የፖለቲካ ትምህርት ማዕከል መምህር የሆኑት ካየል ኮንዲክ ይህ የዲሞክራቶችና ሪፐብሊካኖች ልዩነት የፈጠረው ነው ይላሉ። ይመስለኛል ጉዳዩን ያጦዘው የዲሞክራት መራጮች ከሪፐብሊካን መራጮች ይልቅ በፖስታ ድምፃቸውን መላክ መፈለጋቸው ነው። ይሄ ለሪፐብሊካኖች የሚጠቅም ውጤት አይኖረውም። ካንዶክ ጨምረው አሜሪካ ዘንድሮ በምርጫ ዘመቻ ወቅት የሚታዩ ሌሎች የሂደቱን አካሎችም ታጣለች ይላሉ። ፖለቲከኛ መሆን ማለት አንዳንዴ የሰዎችን እጅ ጨብጠህ ተቃቅፈህ ቅርብ ለቅርብ እያወራህ የሰዎችን እርግጠኝነት እንድታገኝ የሚጠይቅ ሙያ ነው። ጆ ባይደን ለምሳሌ አንዳንዴ በጣም መነካካት ያበዛሉ ተብለው ቢተቹም በዚህ በጣም ተግባቢ ናቸው፣ ለሰዎች ጥሩ ቅርበት አላቸው። ቦማን አሜሪካ በዘንድሮ ምርጫ እያስተናገደችው ያለችው አዳዲስ ለውጦች ውጤት ወደፊት የሚታይ መሆኑን ይገልጻሉ። በግልጽ እንደሚታየው የትራምፕ ምርጫ ዘመቻ አሁንም ያተኮረው በአካል ተገኝቶ በመምረጥ ሂደት ላይ ነው። የባይደን ምርጫ ደግሞ ከቤት ውስጥ ሆኖ በምስል ማድረስ ላይ ነው አጠንክሮ የሚሰራው የትኛው ውጤታማ እንደሆነ ወደፊት የምናየው ይሆናል። እኔ ለምሳሌ በዚህ ወቅት ለማላውቀው ሰው ቤቴን የምከፍት አይመስለኝም። በአይን የማይታይ ቅንጣት ቫይረስ ተጽዕኖ እያሳደረ ያለው በሀያ ሀያ በሚካሄደው የአሜሪካ ምርጫ ብቻ አይደለም። በአጠቃላይ የምናውቀውን የፖለቲካ ሂደት በሰፊው እየለወጠው ነው።